ቀልድና ፖለቲካ ቀልድ በአንድ ማኅበረሰብ ውስጥ አይነኬ የሚባሉ ፖለቲካዊ፣ ሃይማኖታዊ፣ ጾታዊ እንዲሁም በመደበኛ ሁኔታ ቢነገሩ ሊያስቆጡና ግጭትን ሊቀሰቀሱ አሻፈርኝ ሊያስብሉ የሚችሉ ሐሳቦች ያልብ ስጋት የሚነገርበት ጥበብ ነው። ሰዎች አደባባይ ወጥተው ሐሳባቸውን መናገር ሲያቅታቸውም በየቤቱ በነጻነት የሚተነፍሱበት የሰውን ልጅ አእምሮዊ ጭንቀት የሚያወጣ ማስተንፈሻ ነው። ዶክተር አብርሃም አለሙ የሥነ ጽሑፍና የሀገረሰብ ወግ ፎልክሎር ተመራማሪ ናቸው። ከሥነ ሕዝብ ጥበብ ውስጥ አንዱ የሆነው ቀልድ በአንድ ማህበረሰብ ውስጥ ስለሚኖረው ማህበራዊ ፖለቲካዊና ባህላዊ ፋይዳ ይነግሩናል። ቆይታ ያደረገችው ሲሆን ግርማ ነች። ለእርሷ ልልቀቅ። ዶክተር አብርሃም አለሙ በአዲስ አበባ ዩኒቨርሲቲ በኢትዮጵያ ስነ ጽሁፍና ፎልክሎር ክፍለ ትምህርት መምህርና የክፍለ ትምህርቱ ኃላፊ ነበሩ። አሁን እዚህ ዩናይትድ ስቴትስ ካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ ውስጥ በአፍሪካ ምርምር ተቋም መምህር ናቸው። ዶክተር አብርሃም አለሙ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ። በቀጥታ ወደ ጥያቄ ስገባ በአንድ ማህበረሰብ ውስጥ የቀልዶች ማህበራዊ፣ ፖለቲካዊና ባህላዊ ፋይዳ ምንድን ነው? የቀልዶች ማህበራዊ እና ፖለቲካዊ ወይም ባህላዊ ፋይዳ እጅግ ጥልቅ ነው። ቀልድ ሲባል እንደዚሁ ለማሳቅ ዋዛ ፈዛዛ ቧልት ይመስላል፣ ግን ያ ማሳቁ ማዝናናቱ ማዋዛቱ በውስጥ ይዞ የሚገኘውን መራር እውነት ለመሸፈን የሚያገለግል ብቻ ነው። ልክ ለሕፃናት የሚቀርቡ መድኃኒቶች ሹገር ወይም ስኳር ቅብ እንደሚሆኑት ማለት ነው። ቀልዶችም እውነት እርግጥ ያዝናናሉ ያስቃሉ ያጫውታሉ ያዋዛሉ ነገር ግን ከዛ ማዋዛትና ማዝናናትና ማስደሰት ጀርባ ጥልቅ ቁብ ነገር የያዙ እጅግ በጣም ሀያል ባህላዊ መሳሪያዎች ናቸው ቀልዶች ሰዎች ወይም ማህበረሰቦች ጥልቅ ተቃውሟቸውን በአደባባይ በግልጽ ፊት ለፊት ሊጋፈጧቸው የማይቻሏቸውን ሀያል ነገሮች እንደ መንግስት ያሉ ብትናገሪው መቀመቅ ሊያወርድሽ የሚችል በግልጽ ብትናገሪ እስር ቤት ሊከትሽ የሚችል በግልጽ ሀሳብሽን ብትገልጺ ሌላም አደጋ ሊያስከትሉ የሚችሉ ነገሮችን ሀሳብን፣ ተቃውሞን ገልጾ ሊደርስ ከሚችሉ ችግሮች፣ ቅጣቶች ማስመለጫ ዘዴዎች ናቸው ቀልዶች። ይሄ መሳሪያ የባህል መሳሪያ አዊ ስሜትን መራር የሆኑ እውነቶችን በታላሚው ተደራሲ ዘንድ ቁጣን ሊያስነሱ የሚችሉ ሀሳቦችን በጨዋታ መልክ እስቲ ከዚህ አኳያ በልዩ ልዩ መንግስታት ላይ የተቀለዱ ቀልዶችን ለማስታወስ ስንሞክር፣ በማን በማን ዘመን ቀልድ ይቀርብ ነበር? ከአጼ ቴዎድሮስ ዘመነ መንግስት ጀምሮ አጼ ቴዎድሮስ ላይ፣ በዮሐንስ ላይ፣ አጼ ሚኒሊክ ላይ፣ ቀዳማዊ ላ ኃይለ ስላሴ ላይ፣ በነ መንግስቱ ኃይለማርያም ላይ በተለይ በመንግስቱ ኃይለማርያም እና በመለስ ዜናዊ ላይ የተነገሩ እጅግ በጣም የትየለለ የሆኑ ቀልዶች አሉ። እንደሚታወቀው እነዚህ መንግስታት እጅግ አምባገነኖች በመሆናቸው ሰዎች ሀሳባቸውን ፊት ለፊት መግለጽ አይችሉም። ተቃውሟቸውን ፊት ለፊት መግለጽ አይችሉም። መናገር አይችሉም፣ የታፈኑ ናቸው። ስለዚህ ሀሳባቸውን በቀልዶች ይተነፍሳሉ። በቀልዶች ተንፍሰው ቀልድ ተብሎ ያመልጡባቸዋል ማለት ነው። ለምሳሌ በደርግ ጊዜ የተነገረ እንደገና ያው ቀልዶች የስነ ቃል ክፍሎች በመሆናቸው ለአንድ ዘመን ለአንድ ሁኔታ የተነገሩ ቀልዶች በሌላ ጊዜ ደግሞ ለሌላ ሁኔታ እንዲያገለግሉ ተደርገው ይሻሻሉና ይለወጡና ይቀርባሉ። ለምሳሌ በደርግ ጊዜ ተነግሮ የነበረ እንደገና ተሻሽሎ ለኢህአዴግ መንግስት የተነገረ አንድ ቀልድ ልንገርች እንደቀል ለምሳሌ በደርግ ጊዜ አንድ ጊዜ አንዲት አህያ ፓርላማው ጽህፈት ቤት የድሮ የኢሰፓ ጽህፈት ቤት የነበረው ጆንትራ የሚባለውን ጽህፈት ቤት አዳራሽ ታውቂዋለች? አለ አዎ። እዛ ፊት ለፊት ተኝታ አልነሳም አለች አሉ። ቢቀጠቅጧት፣ ቢጠባ፣ ቢደበድቧት፣ ጦር መጥቶ ምን ቢል ምንም አልነሳም አለች። በኋላ አንድ በጣም ብልህ የሆነ ሰው ተዋት ተዋት እያለ የሮጠ መጣሉ። ተዋት እኔ ያስነሳታለሁ። እስቲ ምን አርገ ልታስነሳት? እስቲ በል ያስነሳት ሲሉት፣ ወደ ጆሮዋ ጠጋ ብሎ አንድ ነገር ሲላት አህያዋ ብትግ ብላ በእኛ ላይ ምን ብሏት? መከለሽ የኢሰፋ አባል ሊያደርጉሽ ነው። ይህንኑ ቀልድ አሁን በዚህ ዘመን የኢህአዴግ አባል ሊያደርጉሽ ነው፣ የባህዴን አባል ሊያደርጉሽ ነው፣ የኦፒዲዮ አባል ሊያደርጉሽ ነው እየተባለ ይቀለዳል። ይሄ ምን ማለት ነው? አህያ እንኳን የማትፈልገው ነገር አህያ እንኳን በአባልነት የማትደግፈው ነገር ነው ሐሳቡ የማለት ነው እሱ፣ እጅግ በጣም ኃያል የሆነ መልእክት ያዘለ ነው። እነዚህ ቀልዶች እንደዚህ አይነት መልእክት ያላቸው ውስጣቸው ትልቅ ቁም ነገር ያላቸው ማህበረሰቦችን በተለይ ሀይል፣ ስልጣን ያላቸውን ክፍሎች ልካቸውን ለመንገር ቦታቸውን ለማስያት በስልጣንሽ አላግባብ እንዳትጠቀሚ፣ ባለሽ ነገር በሌሎች ላይ ፍትህ እንዳታጎድ፣ በማህበራዊ ኑሮ ውስጥ ያለሽን ግንኙነት አላግባብ እንዳትጠቀሚበት ሁል የሚያቀርቡ ተቃውሞ የሚገልጹ የባህል መሳሪያዎች ናቸው። ቀልዶች ኢትዮጵያ ውስጥ ያለውን ሁኔታ ማህበረሰቡ አሁን ቀልዶችን እንደዚህ አይነት ስሜቶቹን የማንጸባረቁን ነገር እንዴት ያውታል? ለምሳሌ አሁን በስልጣን ላይ ያለውን መንግስት በምሳሌነት ይዘን ብንነሳ በመንግስት ላይ ማህበረሰቡ የመቀለድ ነገሩ እንዴት ነው ኢትዮጵያ ውስጥ ያለው? በዚህ ዘመን የኢትዮጵያ ሕዝብ ጤንነቱን ጠብቆ የኢትዮጵያ ህብረተሰብ ህብረተሰባዊ ህልውናውን ጠብቆ ከሚገኝባቸው ባህላዊ መሳሪያዎች አንዱ ቀልድ ነው። አፈናውን ስናይ ሀሳብን በግልጽ የመናገር በነጻነት የመናገር መብት ያለመኖሩን ስናይ ይሄንን የተነፈገውን መብት የሚያገኘው የሚተነፍሰው ብሶቱን ተቃውሞውን ከሚተነፍስባቸው ባህላዊ መሳሪያዎች አንዱ በቀልድ ነው ማለት ይቻላል። ስለዚህ በዚህ ዘመን እጅግ በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ በኢትዮጵያ ውስጥ። ምክንያቱም ያለውን ጫና የቀልድ ጥበብ መስፋፋቱ ራሱ በጣም ብዙ በዚህ መንግስት ላይ በዚህ መንግስትና በፖሊሲዎቹ ላይ የሚነገሩ ብዙ ቀልዶች መኖራቸው መንግስቱ ያለው መንግስት ያለው ስርዓት ምን ያህል አፋኝ መሆኑን የሚያሳይ ነው። በዚህ ምክንያት እንዳልኩት በጣም ተስፋፍቶ ነው የምናገኘው የቀልድ ጥበብ። ብዙ ቀልዶች በየቀኑ የሚፈጠሩ ነው የሚመስለው። እኔ ራሴ አዲስ አበባ ዩኒቨርሲቲ በነበርኩበት ጊዜ እዚህ መንግስት በስርዓቱ ላይ የተነገሩና ሌሎችንም ቀልዶችን አሰባስብ ነበር በምሳሌ መጣበት አለሁኝ የተወሰኑ ምሳሌዎችን መፈለጊያ አይቀርም። ከዛ በፊት ግን ኢትዮጵያ ውስጥ እንግዲህ ማህበረሰቡ በየጓዳው በየሰፈሩ ነው የሚቀልደው እና ሌሎች ሀገሮችስ፣ ስልጣን ላይ ባለው መንግስት፣ በሌሎች ጉዳዮች ፖለቲካዊ ጉዳዮች ላይ እንዴት ነው ቀልድን የሚያስተናግዱት? ሌላው ክፍለ ዓለምና የመናገር ሀሳብን በነጻነት የመግለጽ ነጻነት ባለበት አገር የሚቀለዱ ቀልዶች ደግሞ እጅግ የባሱ ናቸው። አሁን ለምሳሌ አሁን በዚህ ባለንበት በአሜሪካ በኦባማ ላይ የሚቀለዱ ቀልዶች ኦባማን ትላዊ ባህሪውን ጨምሮ ፖለቲካዊ አቋሙን ጨምሮ የሚነገሩ እጅግ በጣም ብዙ ቀልዶች አሉ። በየቤቱ በየጓዳው በየጎርጓዳው ሳይሆን፣ በአደባባይ በቴሌቪዥን በመገናኛ ብዙሃኖች፣ በፊልሞች በሬዲዮ ምንም የማይቀለድበት መስክ የለም። እኛ ሀገር የሚቻለው በየጓዳው ነው የሚቀለደው፣ በበየመጠጥ ቤቱ ነው የሚቀለደው፣ በግል ከምታኪው ከምታምኙ ጓደኛ እስኪ ሆነች ነው እንደዚህ አይነት ቀልዶችን የምትናገሪ ኢትዮጵያ ውስጥ። አለበለዚያ ሰምቶ አደሮች ስላሉ ብዙ አደጋ ያመጣሉ ተብሎ ስለሚፈራ። በሌላው አለም ነጻነት የምን ሀሳብን በነፃነት የመግለጽ መብት ባለባቸው ሀገሮች ግን በመገናኛ ብዙሀን በአደባባይ ይነገራሉ የሚነገሩትም ለምንድን ነው ያለውን ነፃነት የበለጠ ለማጠናከር ያለውን ዲሞክራሲያዊና ሰብአዊ መፍቶች ለማጠናከር እንደ ቼክ ኤንድ ባላንስ ሆኖ ነው የሚያገለግሉት እንዳያፈነግጡ ባለስልጣናቱ ከዚህ ካለው ስርዓት አፈንጋጭ እንዳይሆኑ ከዛ ውጪ እንዳይሆኑ የመቆጣጠር ነገር ይሰራሉ እና የሚለየው ከኛ ሀገር እንዳልኩት በአደባባይ የሚነገሩ መሆናቸው ብቻ ነው። ዶክተር አብርሃም፣ ቀልዶች በአንድ ማህበረሰብ ውስጥ ከፖለቲካ ጉዳዮች አልፈው ምን ምንን ይዳስሳሉ? የሰው ልጆች የሚቀልዱት ተቃውሟቸውን የሚያሰሙት እነሱን ለመሰሉ ሰዎች ብቻ አይደለም፣ ለመንግስት ባለስልጣናት ብቻ አይደለም። ቀልዶች ፖለቲካዊ ብቻ አይደለም፣ ማህበራዊም ቀልዶች አሉ። በማህበራዊ ህይወት ውስጥ ትክክል ከሚባሉ ምግባራት የሚያፈነግጡ ሰዎች የሚሸነቆጡባቸው፣ የሚንቋሸሹባቸው መሳቂያ መሳለቂያ መላገጫ የሚሆኑባቸው ብዙ ማህበራዊ ቀልዶች አሉ። ጾታዊ ናቸው። ለምሳሌ ወንዶች በሴቶች ላይ ይቀልዳሉ፣ ሴቶች በወንዶች ላይ ይቀልዳሉ። በትዳር ውስጥ የትዳርን ስነ ምግባር የማያሟሉ ወንዶችና ሴቶች የሚቀለዱባቸው የሚንቋሸሹባቸው አያሌ ቀልዶች አሉ። ባህላዊ ቀልዶች አሉ። ሃይማኖታዊ ቀልዶች አሉ። የሰው ልጆች በአማልክቶቻቸው በአምላካቸው ላይ ሁሉ ይቀልዳሉ። ብሶታቸውን፣ ምሬታቸውን ይገልጻሉ። አምላካቸው ብሶታቸውን ካሰማቸው ሲቀር፣ ፍትህ ሲያጓድልባቸው፣ ወይም በምድር ላይ ፍትህ ሲጓደልባቸው፣ ምን ነው እያየህ ዝም አልከኝ ወይ፣ ውረድ ወይ ፍረድ የሚሉባቸው ብዙ ቀልዶች አሉ። ተቃውሟቸውን የሚገልጹባቸው። ስለዚህ ቀልዶች በፖለቲካው መስክ ብቻ ሳይሆን በማህበራዊ ሕይወት፣ በባህል ውስጥም ባህላዊ ቀልዶች ሃይማኖታዊና በጣም ብዙ ናቸው። ይሄ የሚያሳየው የቀልዶችን ፍቱን መሳሪያ መሆን ነው። ቀልዶች እያዋዙ በማር የተለወሱ መድኃኒቶች ናቸው። እንደ ሕፃናት መድኃኒቶች በስኳር የተሸፈኑ መድኃኒት ናቸው። የልብ አውጥቶ ለመናገር አንጀት ለማራስ የሚያስችሉ መሳሪያዎች፣ ጥበቦች ናቸው። በመንግስት ላይ የተቀለዱትን ቀልዶች እርስም ካሰባሰቧቸው፣ እስቲ የተወሰኑትን በምሳሌነት እንያቸው። እንግዲህ ቀልዶች ቀልድ ብለናል እንጂ ቅርጻቸው ብዙ ነው። በብዙ ቅርጽ ነው የሚቀርቡት። በግጥም ይቀርባሉ፣ በእንቆቅልሽ መልክ ይቀርባሉ፣ በትረካ መልክ ይቀርባሉ። በልዩ ልዩ መንገድ ነው የሚቀርቡት። አንደኛው ትዝ የሚለኝ ቀልድ በዘጠና ሰባት ዓመተ ምህረት በተደረገው ምርጫ ኢህአዴግ ተሸንፎ ሲያበቃ በኋላ እንደ ልጆች እፍር ተአፍሮ በኃይል እርምጃ ወስዶ ህጻናትን ሳይቀር በየመንገዱ ተገደለ። በኋላ ምን የሚል መልስ ነው የተሰጠው? እንዴት እንደዚህ ይደረጋል? አላግባብ ኃይል ተጠቅሟል ሲባል ባለስልጣናቱ እየተነሱ ይሄ እርምጃ የተወሰደው የሀገርን ደህንነት ለማረጋገጥ ነው። የሀገርን ደህንነት አደጋ ላይ የሚጥሉ አደገኛ ቦዘኔዎች ባንክ ሊዘርፉ ሲሞክሩ እነሱን ለማቆም የተደረገ ነገር ነው ይላል፣ አንድ ባለስልጣን። በኋላ አንድ ጋዜጠኛ እንዴ ጌታዬ፣ ምንም እኮ ባንክ በሌለበት ቦታ ሁሉ ሰው ተገሏል፣ ሲል ባለስልጣን ለምሳሌ ይ ሲለው እንዴ ለምሳሌ ጌታዬ፣ ይሄው ከአምባሳደር ትያትር ፊት ለፊት አካባቢ እኮ ወጣት ልጅ ተገሏል። እዛ ምንም ባንክ የለም፣ ምንም ዘረፋ አልተካሄደም፣ ሲል ደደብ፣ ምን አይነት ደደብ ነህ አንተ? ዛሬ እዛ ባንክ ባይኖር እዛ ባንክ ልናቋቁም እንዳሰብን አላወቅም አለው፣ ይባላል በአምባገነንነት በወቅቱ ኢህአዴግ እና የኢህአዴግ ኤጀንቶች የሰክሪት የደህንነት ሰራተኞች በወሰዱት እርምጃ ላይ የተቆጣ ህዝብ ይሄን ያህል ውሸት እየዋሹ ህዝቡን ፈጁት ለማለት የተነገረ ቀልድ ነው እንደዚህ አይነት ፌዴራል ፖሊሶቹ በተለይ የአጋዚ ጦር አላግባብ ሰው ይገላል በዛ ላይ እውቀት የላቸውም ማህበራዊ እውቀት የላቸውም ስለ ሰብአዊ ህይወት ክብር የላቸውም ተብሎ ስለሚታሰብ ብዙ ቀልዶች አሉ የዛኑ ጊዜ አንዱ ፌዴራል ጦር የጦር አባል አንዲት ልጅ ይወዳል ይወድና ለጓደኛው ኧረ አንዲት ልጅ በጣም አፈቀርኩ ወድጃታለሁ ይለዋል የትኛ የሆን ይጠጅም ልጅ ነ ቆይ አሳይሃለሁ ሲለው አንድ ቀን አብረው መንገድ ላይ ሲሄዱ ከረቀተለይ ያችሁትን ያችሁትን የወደድኳት ልጅ ያቺ ናት ይለዋል። ያቺ ይለዋል ጓደኛ፣ ያቺ እዛ ሁለቱ ነው ከሚሄዱት ውስጥ ጠይሟ በቀኝ በኩል ያለችው ማለት ሲለው፣ አረ እኔ ምንም ላያት አልቻልኩም አላውቋትም ሲለው ጓደኛው ቆይ ላሳየልና፣ በርከክ ብሎ ክላሹን ላጥ አድርጎ አነጣጥሮ ማጅራቷ ላይ ጥይቱን ለቁት። ልክ ልጅቷ ጠብ ስትል አሁን የወደደችዋ አለው ይባላል። ከዚህ ጋር የሚመሳሰል አንድ ቀልድ ያን ጊዜ ወታደር እነዚህ የፌዴራል ጦሮች በቡድን በቡድን እየተደረጉ ወደ ጫካ ተላቋል። ወደ ጫካና ወደ ልዩ ልዩ ቦታዎች ምን እንዲያደርጉ ሚዳቋ ገላችሁኑ ተብለው በቡድን በቡድን ተልከው፣ ሁሉም ቡድን ሚዳቋ እየገደለ ይዞ መጣ። አንዱ ቡድን አንድ በጠስጥርስ ያለች በደንብ የተንጨባለቀች ውሻ ይዞ መጣ። እዴ እናንተ ሚዳቋ ገላችሁ ያችሁኑ ብትባሉ ውሻ ይዛችሁ ትመጣላችሁ ሲል ምን አሉ መሰለች መነሻቸው ይታወቃል። ኦ የሚሰራጩት እነዚህ ቀልዶች በቃል ነው በንግግር ነው። በቃ አንድ ቦታ አንድ ሰው ይፈጥራቸዋል። ሁሉ ጊዜ መነሻቸው አንድ ቦታ ነው ሁሌም። ያን መነሻ ግን የሚያውቀው የለም። ለምን ከታወቀ አደገኛ ነው። ዋናው ጠቃሚ ፍቱህም መድኃኒትነታቸው፣ መፍትሄነታቸው እዚህ ላይ ነው። ማን እንደሚፈጥራቸው አይታወቅም። ቀልድ ነው ተብሎ ቀልድ ነው የሚለው ቃሉ ራሱ ፍቃድ ነው፣ ላይሰንስ ነው። ቀልድ ለመናገር አይከለከል። መቼም ምን ይሄ እኮ ቀልድ ነው፣ ምንም እኮ ዝም ብዬ ለማሳቅ የተናገርኩት ነው ይልሻል። አሁን አንዳንድ ሰው የልቡ ይናገርሽና አንቺ ናደች እንዴት ምናምን እንዴት እንዲት ትለኛለሁ ይንትኛል ስ ቀልዴን እኮ ነው ይልሻል። ቀልዴን እኮ ነው። ውስጣዊ ስሜትን ተናግሮ በነጻነት የማምለጥ ፍቃድ ማግኛ ነው። ፍቃድ ነው አሁን አባ ገብርሃን እንዲህ ያሉ፣ መረራ ጉዲና እንዲህ አለ። መረራ ጉዲና በጣም ብዙ ፖለቲካዊ ቀልዶች ይናገራል ብሎ ሰው ሁሉ የራሱን ቀልድ ይናገርና መረራ ነው ያለው ይለዋል። እኔ አንድ ጊዜ መረራ፣ አንተ እንደዚህ ይስላል እንዴ? እኔ እኮ ኢህአዴግ ነገር ይገርመኛል፣ አቅም የሌለውን አቅም ግንባታ ያረጋል፣ አፍ የሌለውን አፈ ጉባኤ ያረጋል አለ ተባለ እና አንተ ነህ እንዴ እንዲህ ያልከው መረራ። ዚ ባኬ ነው እንደዚህ አላልኩም መሪ። ስለዚህ መነሻቸውማ ከታወቀ ምንጫቸው ከታወቀማ ስቱን መሳሪያ እነታቸው ይቀራል፣ የማስመለጣቸው ነገር ይቀራል። ግን ምንጫቸው እንዲታወቅ አይደረግም። ምንም እንኳን ቀልዶቹ የሚነገሩት ለአንድ አካባቢ ቢሆንም በአንድ ጊዜ በሁሉም ቦታ አገር፣ መንደር፣ ሰፈር ሳይቀር በአንድ ላይ ሲነገር ይሰማል። እንዲህ እንደ አሁኑ ማህበራዊ ሚዲያ ሳይስፋፋ አይነተኛው ማለት ሜንስትሪም ሚዲያው እንደ ልብ በሌለበት ያሉትም እንዲህ ያሉ ቀልዶችን በማያቀርቡበት ሁኔታ ቀልዶች ከዳር እስከ ዳር ተዳርሰው ይደመጣሉ። ለመሆኑ እንዴት ነው እነዚህ ቀልዶች የሚዳረሱት? ቀልዶች ብቻ አይደሉም፣ ጠቅላላ ትረካዎች እንደዚህ ናቸው። ልክ እንደ ሰው ልጅ ተጓዥ ናቸው። የሰው ልጅ የደረሰበት ሊደርስበት የሚችልባቸው ቦታዎች ሁሉ ይሄዳሉ። ለምሳሌ በጣም የሚያስደንቀው ነገር በሁለት በባህል ወይም በመልክዓ ምድር የማይገናኙ ልዩ ልዩ በቋንቋ የማይገናኙ ልዩ ልዩ ህዝቦች ተመሳሳይ ትረካዎችን ሊዘርጉ ይችላሉ። ይሄ የትረካዎች ልዩ ባህሪ ነው። ማብራሪያው ምንድን ነው? ምክንያቱም ትረካዎች ከሰዎች ጋር ተጓዥ በመሆናቸው ነው። በኢትዮጵያ ውስጥ ያሉት ቀልዶችማ፣ አዲስ አበባ ዛሬ የተነገረው ቀልድ ዛሬ ጠዋት አዲስ አበባ የነበረ ሰው እኮ ዛሬ ማታ ድሬዳዋ ገብቶ ዘጠኝ ሺህ ቀልዶችን ተናግሮ ሊያድር ይችላል። በጣም ነው የማመሰግነው ምንም

I'm a man, <imitation> I'm a man, I'm a man. Thank oh, amana, amana, you. لا تياس مثل ما ملذاتي ما ملذاتي لا ما أتي كيف ما سلامي لا دلع